ፋሲል የደቡብ ሱዳን መንግስት ሰላም አስከባሪ ኃይል ለመቀበል ፈቃደኝነት ካሳየ በኋላ ዩናይትድ ስቴትስ ወደ አራት ሺህ ገደማ ጠንካራ ኃይል እንዲላክ ሀሳብ ማቅረቧ ተሰምቷል። ለመሆኑ ይህን የደቡብ ሱዳን መንግስት ይቀበለዋል ብሎ ማለት ይቻል ይሆን? አሜሪካ ያቀረበችው ተጨማሪ አራት የተባበሩት መንግስታት የሰላም አስከባሪ ጦር ባለፈው ሐምሌ ሀያ ዘጠኝ የምስራቅ አፍሪካ በይነ መንግስታት ወይም ኢጋድ ባሳለፈው ውሳኔ መሰረት ሊገባ ይገባዋል ያለውን ጦር ኃላፊነት ሊኖረው ይገባል የሚለውን ጋር የሚመሳሰል ነው። የአሜሪካ ሀሳብም በአካባቢው ያለው ሀገራት ይህንን ሰላም አስከባሪ ጦር ከወዲሁ ማውጣጣት አለባቸው የሚል ነው። ገና በእርግጥ እየተወሰነ አይደለም። በተባበሩት መንግስታት የጸጥታው ምክር ቤት ግን ለአስራ አምስቱም የጸጥታው ምክር ቤት አባል ሀገራት አስተላልፋለች። የሳልቫ ኪር መንግስት በኢጋድ አማካኝነት ከጎረቤት ሀገራት የቀረበለትን ተጨማሪ ሰላም አስከባሪ ሀይል የመላክ ሀሳብ ከብዙ ማቅማማት በኋላ ቢቀበልም የሚላከው ሰራዊት መጠን፣ እንዲሁም የሚሰማራበት አካባቢ ሁሉ በቀጣይ እንደሚወሰን ነው ጠቁሞ የነበረው። የአሜሪካ ሀሳብ የሚላከው ሰራዊት ጁባ ላይ እንዲሰፍር ነው። በጁባና አካባቢው እንግዲህ በሌላ አካባቢ የሚገኘው ሲቪል ህብረተሰብን ከጥቃት መከላከል ምን ያህል ይረዳል? ከመጀመሪያውም ትልቁ ትችት ደቡብ ሱዳን ነጻነቱን ካገኘ ጀምሮ በደቡብ ሱዳን የሰፈረው አስራ ሁለት ሺህ ያህል የተባበሩት መንግስታት የሰላም አስከባሪ ጦር አለ እና ይሄ ባለፉት ሁለት ዓመት ተኩል ያህል በሱዳን የተደረገውን ከፍተኛ የደም መፋሰስ ሊያስቆም አልቻለም፣ እንዲሁም ሰላማዊ ዜጎችን ሊታደግ አልቻለም የሚል ነው። ግን ይሄንን ማድረግ ያልቻለበት ምክንያት የሰላም አስከባሪ ጦሩ ያለው ተልኮ እጅግ በጣም ውስን በመሆኑ ነው የሚሉ አሉ። ነገር ግን አሁን የሚመደበው የሰላም አስከባሪ ጦር በዋናነት የሚኖረው ተልኮ ተጋላጭ የሆኑ ሰላማዊ ዜጎችን ደህንነት መጠበቅ፣ ቁልፍ የደቡብ ሱዳን ተቋማትን መጠበቅ እና ቋሚ የተኩስ አቁም ስምምነት እንዲኖር እና ተግባራዊ እንዲሆን ለማስቻል እርምጃዎችን መውሰድ የሚል ነው። ከዚህ አንጻር ምናልባት አሁንም የሚመደበው ጦር ያለው አቅም የመከላከል የመጠበቅ፣ እንጂ ጣልቃ መግባት ላይሆን ይችላል እና ገና የደቡብ ሱዳን መንግስትም ሊመደብ የሚችለው የሰላም አስከባሪ ጦር በመንግስቱ ላይ ያለው ጣልቃ ገብነት ምን ያህል እንደሆነ ስምምነት ላይ አልደረሱም እና ከወዲሁ ምን ያህል ውጤታማ ሊሆን ይችላል የሚለውን ለመተንበይ በጣም አስቸጋሪ ነው የሚሆነው። ሌላው የተነሳው የመሳሪያ ማዕቀብ የማድረግን ሀሳብ ነው። እንዲህ ያለው ነገር ቢደረግ ምናልባት የደቡብ ሱዳን ውስጥ የእርስ በእርሱን ግጭት ይቀንሳል ብሎ መጠበቅ ይቻላል። መሳሪያ ማዕቀብ ለማድረግ እንግዲህ የደቡብ ሱዳን መንግስት ይህንን ተጨማሪ አራት ሺህ ጦር አልቀበልም የሚል ከሆነ ወይንም የሰፋ ተልዕኮ መሰጠቱን ካልተቀበለው የጦር መሳሪያ ማዕቀብ ለማድረግ በውሳኔ ሀሳቡ ላይ ቀርበዋል። ምናልባት ይሄ የጦር ማዕቀብ ቢደረግ፣ በእርግጥ በአሁኑ ሰዓት የሁለቱም ወገን የደቡብ ሱዳን ታጣቂ ኃይሎች ቀድመው የታጠቁ ናቸው። ከፍተኛ የሆነ እልቂትም እየደረሰ ያለው አገር ውስጥ ባለው መሳሪያ እየተጠቀሙ ነው እና ወደፊት በረዥም ጊዜ ሂደት ችግር የማድረስ አቅማቸውን እያዳከመው ሊሄድ ይችላል እንጂ አሁን ባለው ሁኔታ ወዲያው ውጤት ሊያመጣ የሚችል ውሳኔ ላይሆን ይችላል። እንግዲህ ፋሲል፣ እንደሚታወቀው አንተም ቅድም ጠቃቅሰዋል ከአስራ ሁለት ሺህ በላይ የሰላም አስከባሪ ሰራዊት ይገኛል ደቡብ ሱዳን ውስጥ። እስካሁን ድረስ የነበረው ሚና ምን ቢሆን ነው ይሄን ያህል ብዙም ለውጥ ያልታየው? አሁን እንደገና ተጨማሪ መግባት ውስጥ ምን ለውጥ ያመጣል ብሎ መጠበቅ ይቻላል? አሁ እስካሁን ያለው ሚና የመከላከል ቢሆንም በአብዛኛው በዳር ድንበር አካባቢ የሚገኝ ነው። እንደዚው የተሰጠው ተልኮም የቱንም ያህል በሀገሪቱ መንግስት እና በውጊያ ላይ ባሉት ቡድኖች ላይ ጣልቃ የመግባት ተኩስ እንዲያቆሙ የማድረግ አቅም ወይንም ጉልበት ያለው አይደለም። የአሁኑ ግን ከዚህ በፊት ኢጋድም እቅድ አቅርበው ነበረ በዚህ በተባበሩት መንግስታት የሰላም አስከባሪ ጦር ላይ ከዚህ በፊት እንደ ዲሞክራቲክ ሪፐብሊክ ኮንጎ ዘምቶ እንደነበረው ሶስት ሺህ ያህል የሰላም አስከባሪ የጦር ብርጌድ እንዲመደብና ኤም ሀያ ሶስት የተሰኘውን የአማጺ ቡድን ለማዳከም ትልቅ አስተዋጽኦ ያደረገ ነውነ። እንደዚህ አይነት አቅም ያለው ብርጌድ በሰላም አስከባሪ ኃይል ቢመደብ ጣልቃ የመግባት አቅም ቢኖረው ውጊያውን ሊያቆም ይችላል፣ እንደዚሁም ሰላማዊ ዜጎችን የመከላከል ይረዳል የሚል ነው። ያንን አይነት ቅርጽ ያለው ጦር እንዲመደብ ነው የተፈለገው። አሁን ፋሲል ግርማ ከናይሮቢ በጣም አመሰግናለሁ። ለጊዜ እኔም አመሰግናለሁ።